መዝሙር መቶ አስር እገኔ ለከ እግዚኦ በኩሉ ልብየ በምክረራት አን ወበማሃይበር አብይ ግብረ እግዚአብሔር ወት ታሰስ ውስተ ኩሉ ፈቃዱ አሚን ወአበየ ስባት መግባሩ ወጽድቁኒ ይነብር ለዓለም ተስካረ ገብረ ለስባት ይሁ መሃሪ ወመስተሳይ ለእግዚአብሔር ወውሃቦሙ ሲሳይ ወሙ ለእለ ይፈርህዎ ወተዘከረ ኪዳኖ ወ ዘለዓለም ወአራዮሙ ለህዝቡ ሀይለ ምግባሩ ከመያሃቦሞ ረስተ ለሃይዛብ ግብረ እደዊሁ ጽድቅ ወርት ወእሙን ኩሉ ትእዛዙ ወጽኑዕ ላዓለም ዓለም ወግቡር በጽድቅ ወበርት መድኃኒተ ፈነዎ እግዚአብሔር ለህዝቡ ወአዘዘ ስርዓቶ ዘላለም ቅዱስ ወግሩም ስነዚያሁ كدامية لتبا فريق اكزيابير مكرس النايت لكلو زي قبرة وصواتي هوني ينبر صباحات لأه وول العالم صباحات لا وولد ومنفس قدوس العالم والعالم عالم